በስም ያልተጠቀሰው የ20 ዓመት ኢትዮጵያዊ ወጣትን ለሞት የዳረገው አደጋ የተከሰተው ቅዳሜ ጥር 13 ጠዋት እንደነበር ከአካባቢው የወጡ መረጃዎች ያመለክታሉ። አደጋው የደረሰው ወደ ብሪታንያ የሚጓዙ የጭነት መኪናዎች ወደ ካሌ ወደብ ለመግባት በሚጠቀሙበት አውራ ጎዳና ላይ ነበር። ወደ ብሪታንያ መጓዝ የሚፈልጉ ስደተኞች በእነዚህ የጭነት መኪናዎች ላይ ለመንጠላጠል ሲሞክሩ ተመሳሳይ አደጋዎች ከዚህ በፊት ሲከሰቱ ቆይተዋል። በጎርጎሮሳዊ 2016 ሕይወታቸውን ካጡ 14 ስደተኞች መካከል ዘጠኙ በግጭት የሞቱት የቅዳሜው አደጋ በደረሰበት አውራ ጎዳና ላይ እንደነበር የፈረንሳይ ጋዜጦች ዘግበዋል። በአስር ሺዎች የሚቆጠሩ ስደተኞችን አስጠልሎ የነበረውና የካሌ ጫካ ተብሎ የሚታወቀው የስደተኞች መጠለያ በይፋ ከተዘጋ በኋላ እንዲህ አይነት አደጋ ሲደርስ የቅዳሜው የመጀመሪያ ነው ተብሎለታል። የካሌ ስደተኞች መጠለያ በፈረንሳይ መንግስት እንዲፈርስ ከተደረገ በኋላ ኢትዮጵያውያንን ጨምሮ የሌሎች ሀገር ስደተኞችም በሀገሪቱ የተለያዩ ከተሞች ወደሚገኙ ጊዜያዊ የስደተኞች ማቆያ ተወስደው ነበር። በቅዳሜው አደጋ ሕይወቱ ያለፈው ኢትዮጵያዊም ከእነዚህ ማቆያዎች ወደ አንዱ ባለፈው ጥቅምት ወር አጋማሽ ተወስዶ እስከ ቅርብ ጊዜ ድረስ በዚያ ይቆይ እንደነበር በፈረንሳይ የሚገኙ ስደተኞች ይናገራሉ። አደጋው ሲደርስ በቦታው የነበረው አብዲ በከር ስለ ቅዳሜ ሁነት እንዲህ ያስረዳል። በቃ እሱ እንደ ድንገት ያው መኪና ስር ገብቶ ማለት ነው። ወደ እንግሊዝ የሚሄድ መኪና ማለት ነው። ያ መኪና ውስጥ ገብቶ እንደ ድንገት ተንሸራትቶም ይሁን እኔ እንጃ እኔ መንገድ ላይ የሆነ ድልጅ ሲጠቀምቼ እያየው ነው። በቃ እሱ ተንሸራትቶ መንገድ ላይ ወደቀ፣ ከዋና ጎማው ረገጠ። በቃ ሞተ። ሟቹ ስደተኛ ወደ ብሪታንያ ለመሻገር መቆያ ጣቢያውን ጥሎ ወደ ካሌ ከመጣ በኋላ ለሶስት ሳምንት አብረው እንደቆዩ አብዲ ይናገራል። ሌሎች አራት ኢትዮጵያውያንም ከነሱ ጋር በፈረሰው የካሌ ጫካ የስደተኞች መጠለያ አንድ ጥግ እንደከረሙ ያወሳል። አብረዋቸውን በቁጥር 20 የሚጠጉ ኤርትራውያን፣ ሱዳናውያን እና አፍጋኒስታናውያን እንደነበሩ ይገልጻል። ሟቹ ለሳምንት ያህል በፖሊስ ጣቢያ ታስሮ እንደነበርና በስተኋላም እንደተፈታ ያስታውሳል። በእስሩ ወቅት በዕድሜው ምክንያት አለመግባባቶች ተከስተው እንደነበር አብዲ ያስረዳል። ለአካለ መጠን ያልደረሱ ወጣቶች ወደ እንግሊዝ ሲወሰዱ ያዩ ስደተኞች እድሜያቸውን ቀንሰው ያስመዘግባሉ። ሟቹ በፖሊስ ጣቢያ በነበረ ጊዜ እድሜው 17 መሆኑን ቢናገርም በግዴታ 20 ተብሎ ተመዝግቦበት እንደነበር አብዲ በቅሬታ ያስታውሳል። የሟቹ የትውልድ ሀገር ከወሎ በመሆኑም ፖለቲካዊ ችግር የሌለበት አካባቢ ነው በሚል ወደ ሀገሩ እንዲመለስ ግፊት ተደርጎበታል ይላል። ሟቹ ኢትዮጵያ በነበረበት ወቅት የመከላከያ ሰራዊት አባል እንደነበር አብዲ ይናገራል። በእነዚህ ምክንያቶች ወደ እንግሊዝ ለመግባት ያገኘውን ማንኛውንም እድል እንደሚጠቀም ሲናገር እንደነበረም ይገልጻል። አብዲም ሆነ ሌሎች በካሌ የነበሩ ስደተኞች ሟቹን ኢትዮጵያዊ የሚያስታውሱት ከራሱ በላይ ሌሎችን ለመርዳት ብርቱ ጥረት የሚያደርግ ሰው እንደነበረ ነው። ሜዲትራኒያን ባህርን ሲሻገሩ ከሟቹ ጋር እንደተዋወቁ የሚናገረው ኡመር መርሃጆ በዚያ አስቸጋሪ ጉዞ እንኳ የሟቹ እርዳታ ከፍተኛ እንደነበር ያስታውሳል። መጀመሪያ ለሰው ነው ቦታ የምሰጠው። በህይወቱ ላይ እንዳየው ውሃ አብረን ነው መጣ ነው። አብረን ስንመጣ እኛ ስድስት መቶ ሰላሳ ሰባት ሰውንን ከህፃኖች ጋር እና ከዛም ስንነሳ ከደላሎቹ ጋር ተስማምቶ ለሰው ውሃ፣ ምግብ በሁሉ ነገር ቆሞ ማለት ነው፣ በቃ ራሱ ሰጥቶ ህዝባችንን እየረዳ የመጣ ልጅ ነው። መርከቧ የተሰነጠቀች መርከብ ነች። እሱም ያን የተሰነጠቀው መርከብ ላይ ማንኛውም ሰው ከዚህ ላይ በሰላም ወርዳለሁ ብሎ ሲሮጥ፣ ግን እሱ ራሱን ሰጥቶ ምንም ሳይፈራ እስከ መጨረሻ ስድስት መቶ ሰላሳ ሰባት ሰውን ከመርከብ ወደ መርከብ አሸጋግሮ ከሰዎቹ ጋር ተባብሮ ማለት ነው። እንደዛ አስወጣን እዝጋ ብር በታች ከዛም እስከ መጨረሻ እስከዚህ ድረስ ከሚመጣ በደረስበት ቦታ ሰው መርዳት ፍላጎት አለው። በካሌ ስደተኞች ዘንድ ታዋቂ የነበረው ሟች አስክሬኑ በፖሊስ ዘንድ ይቆይ ወይም ወደ አገር ቤት ይላክ እንደማያውቁ አብረውት የነበሩት ስደተኞች ይናገራሉ። የእርሱን እጣ ካዩ በኋላ የድንበር ከተማይቱን ካሌ ለቀው ለጊዜውም ቢሆን ወደ ፈረንሳይ መዲና ፓሪስ ሄደዋል።